የአፍሪቃ አህጉራዊ ነፃ የንግድ ቀጣና ከሁለት ዓመት ግድም በፊት ይፋ ሲደረግ በርካታ በአህጉሪት ውስጥ የሚኖሩ ሴት የስራ ፈጠራ ባለሙያዎች ብዙ ተስፋ ሰንቀው ነበር። ይህ ባለማችን ግዙፍ የንግድ ቀጣና ይሆናል ተብሎ ተስፋ ተጥሎበት የነበረው የንግድ ቀጣና ታህሳስ 23 ቀን 2013 ዓም ይፋ ሲደረግ ለአንድ ነጥብ ሁለት ቢሊዮን ሰዎች ገበያ ይፈጥራል ተብሎም ነበር። የንግድ ቀጠናው የሴት የንግድ ስራ ፈጠራ ባለሙያዎች ንግድ እንዲያብብና ድህነት እንዲቀንስም ያግዛል ተብሎለት ነበር። ሆኖም በርካታ ሴቶች ለዶቼ ቬሌ ዲደብሊው እንደተናገሩት ንግዳቸው በአብዛኛው አነስተኛ፣ የምርት ውጤታቸውም ዝቅተኛ ነው። ከመንግስታትና ኩባንያዎች የሚደረግላቸው ድጋፍም አነስተኛ በመሆኑ እድሉ እንዳመለጣቸው ገልጧል። ሴት የንግድ ባለቤቶች ምርቶቻቸውን ወደ ውጭ ሀገራት ለመላክ የቪዛና የተለያዩ ሰነዶችን ለማግኘት መቸገራቸውን ይናገራሉ። ካሜሩን ዋና ከተማ ያውንዴ ውስጥ የሚገኘው የዶሮ እርባታ ጣቢያ ባለቤት የሆነችው የ33 ዓመቷ ባለሀብት 30 ሺህ ግድም ጫጩቶች ጋቦን ውስጥ ወደሚገኙ ገበያዎች ለመላክ ዝግጁ ቢሆኑም እስካሁን እንዳልተላኩ ተናግራለች። ምክንያቱ ደግሞ ጫጩቶቹን ለመላክ ቪዛና የጉዞ ሰነዶች ለማግኘት መቸገሯ ነው። ከሰላሳ አምስት የአፍሪቃ ሀገራት የተሰባሰቡ ሴት ባለሀብቶች ካሜሮን ውስጥ በቅርቡ በተባበሩት መንግስታት በተደገፈው የንግድ ጉባኤ ላይ ተሳትፈው ነበር። ባለሀብቶቹ በወቅቱ ችግሩ እንዳለ በመግለጥ አማሯል። የኒጀር የገጠር ተቋማት ማስፋፊያ ኃላፊ ቢሶና ኩቱማ ሴት ባለሀብቶች ሀገራቸው ውስጥ ችግሮች እንደሚደርስባቸው ተናግሯል። ሴት ባለሀብቶች በአፍሪካ ሀጉር ነጻ የንግድ ቀጠና የተመቻቸውን እድል በመጠቀም ምርታቸውን ወደ ውጭ በሚልኩ በት ወቅት በጉምሩክ ባለስልጣናት በኩል ከፍተኛ ማንገላታት ይገጥማቸዋል። በተለይ በጉምሩክ ሰራተኞችና ፖሊሶች ጉቦ እንዲከፍሉ ኢላማ ይደረግባቸዋል። ባንኮች ለሴቶች ማበደር አይፈልጉም። ስለዚህ ሙሉ በሙሉ በቤተሰብ፣ በማህበረሰባቸው እና ትንሽ ባጠራቀሟ ጥሪት ላይ ጥገኞች ናቸው። ትውልድ ካሜሩን የምጣኔ ሀብት ባለሙያው ሰርጌ ጉይፎ ሴቶች የመሬት ይዞታዎች ላይ ሰፋ ያለ ዋስትና እንደሚያሻቸው ከዶቼ ቬሌ ጋር ባደረጉት ቃለመጠይቅ ተናግሯል። ሴቶችን ከተመለከትክ የሚመግቡን እነሱ ናቸው። መሬቱን ይጠቀማሉ፣ ግን ባለቤት አይሆኑም። ሩዝ ከታይላንድ ስንዴ ከዩክሬን ነው የምንገዛው። ያን መቀየር አለብን። ያን ለመቀየርም መሬትና ዋስትና ያስፈልገናል። የተባበሩት መንግስታ ድርጅት አፍሪቃ ውስጥ ካለው ኢመደበኛ ድንበር ተሻጋሪ ንግድ ሰባ በመቶ የሚፈጸመው በሴቶች ነው ሲል ይገምታል። ሴት የንግድ ስራ ፈጠራ ባለሙያዎች እንደ ጎርጎሪዮስ አቆጣጠር በ2022 በአፍሪቃ ኢኮኖሚ ውስጥ የ350 ቢሊዮን ዶላር አስተዋጽኦ አድርጓል። ይህም ከአህጉሪቱ 13 ከመቶ አጠቃላይ የምርት መጠን በእንግሊዝኛ መጻሩ ጂዲፒ ጋር የሚመጣጠን ነው ተብሏል። እናም የአፍሪቃ ሴቶች ከአፍሪቃ ነጻ የንግድ ቀጣና እድል ተጠቃሚ በመሆን አህጉሪቱን ለማልማት ተጨማሪ እድሎች ሊመቻችላቸው ይገባል።